ሲሆን አፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍሳሐዬ። በኢትዮጵያ ለመጀመሪያ ጊዜ አዲስ የካቶሊክ ዩኒቨርሲቲ እየተገነባ ነው። የኢትዮጵያ ካቶሊክ ዩኒቨርሲቲ ቅዱስ ቶማስ አኳይነስ አሁን ለጊዜው በካቶሊክ ካቴድራል ትምህርት ቤት ቅጥር ግቢ ውስጥ ነው የሚገኘው። አላማው በካቶሊክ እምነት የሚመራ ሲሆን ኃላፊነት የሚሰማቸው የወደፊት የሀገር መሪዎችን ለማፍራት የታቀደ ከፍተኛ ቦታ የሚሰጠው ዓለም አቀፍ የትምህርት ተቋም እንዲሆን ለማድረግ መሆኑ ተገልጿል። ስለ አጠቃላይ ይዘቱ እንዲያብራሩ ለስራ ጉዳይ ወዲህ ወደ ዋሽንግተን የመጡትን የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳሳት አቡነ ብርሃነ ኢየሱስን የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሐዬ አነጋግራቸዋለች። ዩኒቨርስቲው የሚገነባው የኢትዮጵያ መንግስት በሰጠው ስልሳ ኤክር መሬት ሲሆን የመጀመሪያውን ደረጃ ለመገንባት መሰረተ ድንጋይ የተጣለው ባለፈው ዓመት ሚያዝያ ወር ላይ ነው። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳሳት አቡነ ብርሃነ ኢየሱስ ወደዚህ ወደ ዩናይትድ ስቴትስ ከመጡበት ጉዳይ አንዱ እሱ እንደሆነ ገልጸውልናል። የኢትዮጵያ ካቶሊካዊት ቤተ ክርስቲያን በአሁኑ ጊዜ ወደ አስራ ሁለት ጳጳሳት አሏት። ወደ አስራ ሁለት የሚሆኑ ሰበካዎችም አሏት በኢትዮጵያ ውስጥ እና እነዚህንም ስራዎች እንግዲህ የምናከናውነው አብዛኞቹ ኢትዮጵያውያንን አንዳንድ የውጭ ዜጎችም አሉ። ካቶሊካዊት ቤተ ክርስቲያን ዓለም አቀፋዊት እንደመሆኗ መጠን በዓለም አቀፋዊት ደረጃ ነው የምትሰራውና በዓለም አቀፍ ደረጃ ስታገለግል እዚህም እንግዲህ ያሉ ካቶሊካውያን ምእመናን ካቶሊካውያን ተቋማት ከካቶሊካውያን ሰበካዎችንም ለማነጋገር ለማመስገንም ነው የመጣ ነው። ምክንያቱም በአንዳንድ ወገን አሁን ለምሳሌ እንደ ካቶሊክ እርዳታ ድርጅትም ይባላል በአሜሪካ ሲአርኤስ ይባላል። እነሱ በፊትም የሚረዱ ድርጅት ነበሩ። አሁንም በብዙ ቦታ ይረዱናል በተለይ በማሆይ ተሬዛ ገዳማት ውስጥ ያሉትን ድሆች ለመደገፍ የኤችአይቪ ኤድስ ሙማንን ለመንከባከብ አንዳንድ ጊዜም ደግሞ አባትና እናት የሞተባቸውን ልጆች ለመደገፍ ስለሚረዱን እነሱንም ለማመስገን ነው የመጣ ነው። በዛው እግረ መንገዳችንም ደግሞ አንድ የጳጳሳት ጉባኤ ትልቅ አጀንዳ አለ፣ ትልቅ እቅድ አለ። እሱም የዚህ የካቶሊክ ዩኒቨርሲቲን በኢትዮጵያ ለመመስረት ነው። እና ይህንን ለማስተዋወቅ ነው የመጣ ነው። አሁን አዲስ አበባ የሚመሰረተው ካቶሊክ ዩኒቨርሲቲ የመጀመሪያው ይሁን እንጂ፣ በአሁኑ ወቅት አዲስ አበባ ዩኒቨርሲቲ የሚባለው ዩኒቨርሲቲንም የመሰረተችው ካቶሊካዊት ቤተ ክርስቲያን እንደሆነች ሊቀ ጳጳሳት አቡነ ብርሃነ ኢየሱስ ገልጸዋል። ይህ የካቶሊክ ቤተ ክርስቲያን ዩኒቨርሲቲ ተብሎ ሲቋቋም የመጀመሪያው ነው። ግን ካቶሊክ ቤተ ክርስቲያን በአዲስ አበባ ያለውንም አሁን አዲስ አበባ ዩኒቨርሲቲ የተባለውን ዩኒቨርሲቲም የመሰረተች ካቶሊክ ቤተ ክርስቲያን ናት። እንዴት ነው እሱ፣ ያኔ ከሁለተኛ ዓለም ጦርነት በኋላ ቀዳማዊ ኃይለ ስላሴ የካናዳውያን ኢየሱሳውያንን ጋብዘው ተፈሪ መኮንን የሚባል ትምህርት ቤት ነበር። ድሮ እሱን ያካሄዱ ነበረ እና አስራ ሁለት የጨረሱ ተማሪዎች ብዙን ጊዜ ወደ ውጭ ነበር የሚላኩትና የተማሪዎች ቁጥር እየበዛ በሄደ ቁጥር አራት ኪሎ ላይ ዩኒቨርሲቲ ኮሌጅ ተብሎ እንዲጀመር መንግስት በወሰነ ጊዜ ያንን ዩኒቨርሲቲ የመሰረተው የካቶሊክ ቤተ ክርስቲያን ነው በኢየሱሳውያን አማካኝነት በኋላ ነው ወደ መንግስት ዩኒቨርስቲነት ያደገው ያው መሰረቱም ይዞታውም መንግስታዊ ነበር ግን የሚያካሄዱትና የመሰረቱት ኢየሱሳውያን ስለሆኑ ካቶሊክ ቤተ ክርስቲያን በአዲስ አበባ ዩኒቨርሲቲ መስረታ ላይ ነበረችበት አስመራ ላይ የነበረው ዩኒቨርሲቲም በካቶሊክ ቤተ ክርስቲያን እንደተመሰረተ ሊቀ ጳጳሳት አቡነ ብርሃነ ኢየሱስ አክለዋል እንዲሁም ደግሞ አስመራ ላይ የተመሰረተው ዩኒቨርሲቲ እሱም በካቶሊክ ቤተ ክርስቲያን ነው የተመሰረተው። እዛ ላይ ደግሞ የመሰረቱት ደናግል ናቸው። ኮምቦኒ ማህበር የሚባል አለ። የሴቶች ማህበር ነው። እሱም ሲመሰረት እና ሳንታ ፋሚሊያ ተብሎ ነበር የተመሰረተው። ቅድስት ቤተሰብ ዩኒቨርሲቲ ማለት ነው። እሱም ያው በካቶሊካውያን ድጋፍ ካቶሊካዊ ተቋም ተደርጎ ነበር የተመሰረተው በካቶሊክም ቤተ ክርስቲያን ገንዘብ ነበር። በኋላ ላይ ያው ኢትዮጵያና ኤርትራም ከመላየታቸው በፊት ተወርሶ ነበር እሱ፣ በደርግ ጊዜም። የኢትዮጵያ ካቶሊካዎች ቤተ ክርስቲያን አሁን በአዲስ አበባ የምትመሰርተው የመጀመሪያው የካቶሊክ ዩኒቨርሲቲ ግን በካቶሊክ ቤተ ክርስቲያን የሚመራ እንደሆነ ሊቀ ጳጳሳት አቡነ ብርሃነ ኢየሱስ አብራርተዋል። ግን አሁን ያቀነው ዩኒቨርሲቲ በካቶሊክ ቤተ ክርስቲያን የሚመራ በካቶሊክ ቤተ ክርስቲያን የሚመሰረት በካቶሊክ ቤተ ክርስቲያን የሚካሄድ ዩኒቨርስቲ ይሆናል። ያሁኑ በኢትዮጵያ የካቶሊክ ቤተ ክርስቲያን ለመመስረት ከሀገሪቱ መንግስት ጋር መፈራረም የሚያስፈልግ ስለነበር ሂደቱ ረዘም ያለ እንደነበረ ሊቀ ጳጳሳቱ ገልጸዋል። እንግዲህ ይህንን ዩኒቨርሲቲም ለመመስረት ትንሽ ረዘም ያለ ጊዜ ወስደዋል። ምክንያቱም ከመንግስትም ጋር ስምምነት መፈራረም ነበረብን። ከመንግስትም ጋር ተፈራርመናል። ከትምህርት ሚኒስቴር ጋር የኢትዮጵያ ካቶሊካውያን ጳጳሳት ጉባኤ ፈርመዋል። እንዲሁም የውጭ ጉዳይ ሚኒስቴር እና የቫቲካን መልእክተኛ ወይም አምባሳደር በዛን ጊዜ ፈርመው ዓለም አቀፋዊ ስምምነት ተደርጓል። በምንፈራርምበት ጊዜ የመንግስት ድርሻ ምን እንደሚሆን፣ የካቶሊክ ቤተክርስቲያን ድርሻ ምን እንደሚሆን ሁሉ ተቀምጧል እና ይሄም ዩኒቨርሲቲ ልክ እንደ ካቶሊካውያን ትምህርት ቤቶች በሙሉ በመላው ኢትዮጵያ እንዳሉት ለሁሉ ክፍት የሆነ ሁሉን የሚያገለግል ትምህርት በጥሩ ሁኔታ የሚሰጥ ወይም የሚሞክር ድርጅት መሆኑ እዛ ምልክቱ ላይ ተደርጓል። ከዛ ቦታው ተሰጠን። የኢትዮጵያ ካቶሊክ ዩኒቨርሲቲ ቅዱስ ቶማስ አኳይናስን ለመመስረት መሰረተ ድንጋይ የተጣለው በ1998 ዓመተ ምህረት ሲሆን እዛ ላይ ግንባታ ከመጀመሩ በፊት በኪራይ ቦታ አንዳንድ ፕሮግራሞች እንደተጀመሩ የቤተ ክርስቲያኗ መሪ አብራርተዋል። እዛ ላይ ግንባታ ከመጀመራችን በፊት በኪራይ ቦታ አንዳንድ ፕሮግራሞችን ጀምረናል። ከእነዚህ ፕሮግራሞች ውስጥ ለመጥቀስ ያህል ሜዲካል ቴክኖሎጂ የሚባል፣ ኢንፎርሜሽን ቴክኖሎጂ የሚባል እና ሶሻል ወርክ የሚባል ነው። ኢንፎርሜሽን ቴክኖሎጂ ካምፐሱ ዝዋይ ነው ያለን። ወደፊትም ዩኒቨርሲቲው አዲስ አበባ ላይ ብቻ አይሆንም፣ በየቦታው ያሉንን ተቋማት በዩኒቨርሲቲው ስር በማድረግ ለማሳደግ ነው እቅዱ እና ለህዝቡም ተደራሽነት እንዲኖር ማለት ነው። አሁን ግንባታ የጀመርነው አዲሱ ቦታ ላይ ነው። የተጀመረው ግንባታም አንድ የኢንጂኒሪንግ እና የሜዲሲን ፋክልቲዎች ናቸው ሁለቱ። ይሄም የተደረገበት ምክንያት ምንድን ነው? መንግስት ያወጣውን የትምህርት ፖሊሲን በመከተል ነው። የመንግስት ፖሊሲ በአሁኑ ጊዜ ሰባ በመቶ በኢንጂኒሪንግ፣ በሜዲሲን፣ በአግሪካልቸር በናቸራል ሳይንስስ ላይ እንዲያተኩር ይፈለጋል። ሰላሳ በመቶ ደግሞ በማህበራዊ ዘርፎች ላይ ስለሚያመለክት ነው። አሁን ለሚሰራው ስራ የሚያስፈልገው ገንዘብ ወደ አስር ሚሊዮን ዶላር እንደሆነ እስካሁን ባሉ ጊዜ ግን ከሶስት ሚሊዮን ዶላር በላይ እንደተገኘ ሊቀ ጳጳሳት አቡነ ብርሃነ ኢየሱስ ገልጸዋል። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ጠቅላይ ጽህፈት ቤት ዋና ጸሐፊና የኢትዮጵያ ካቶሊካዊት ቤተ ክርስቲያን የልማት ኮሚሽን ዋና ዳይሬክተር የሆኑት አባሐጎስ ሃይሽም ስለ ካቶሊክ ዩኒቨርሲቲው የአምስት ዓመታት እቅድ ገልጸዋል። በዩኒቨርሲቲው ለሚቀጥለው አምስት ዓመት በወጣው የዩኒቨርሲቲውን እድገት የሚያመላክተው ስድስት የትምህርት አይነቶች እንደምናስተምርበት ነው። ብጹእ አባታችን እንደተናገሩ በሶሻል ሳይንስ ወደ ሰላሳ ፐርሰንቱ የሚይዝ ሶስት የትምህርት አይነቶች ይሰጣሉ። ስኩል ኦፍ ኢኮኖሚክስ እና ማኔጅመንት፣ ስኩል ኦፍ ሶሻል ዲቨሎፕመንት አንድ ፊሎሶፊ፣ ስኩል ኦፍ ኤዲኬሽን። በናቹራል ሳይንስ ዙሪያ ዘርፍ ደግሞ ሶስት ትምህርቶች ይሰጣሉ። ስኩል ኦፍ ቴክኖሎጂ፣ ስኩል ኦፍ ሄልት ሳይንስ፣ ስኩል ኦፍ አግሪካልቸር አንድ አግሮ ፉድ ፕሮሰሲንግ እነዚህ በዚህ በሚታዩ የሚቀጥሉ አምስት አመት ዲቨሎፕ የሚሆኑ የሚያድጉ የትምህርት ዘርፍ አይነቶች ናቸው። በትምህርት ቤት የሚሰጡ ስለዚህ ስድስት እንደሚሰጡ በእቅዱ ላይ ያመላክታል። በኢትዮጵያ ካቶሊክ ዩኒቨርሲቲ ቅዱስ ቶማስ አኳናስ ገብቶ ለመማር ክፍያ እንደሚኖረውና የስኮላርሽፕ እድልም እንደሚኖር የኢትዮጵያ ካቶሊክ ቤተክርስቲያን ሊቀ ጳጳሳት አቡነ ብርሃነ ኢየሱስ ጠቁመዋል። ከተማሪ የተወሰነ የሚጠየቅ ይኖራል። እንዲሁም ደግሞ በስኮላርሽፕ መልክ ብዙዎችን ለማስተማርም ታቅዷል። ቅድም እንዳልኩት የኢትዮጵያ ካቶሊክ ቤተ ክርስቲያን ከሶስት መቶ ስድሳ በላይ ትምህርት ቤቶች በመላው ኢትዮጵያ አሉ። ከዛ ውስጥ ወደ ሰላሳ በላይ የሚሆኑ ደግሞ የሰከንደሪ ትምህርት ቤቶች ናቸው። ከዛ ውስጥ እንግዲህ ሰበካዎችም በስኮላርሽፕ ሊልኩ ይችላሉ ተማሪዎች። ገዳማትም እንደዚሁ በስኮላርሽፕ ሊልኩ ይችላሉ። ከውጭም ደግሞ በድጋፍ በተለይ ለሴቶች ተማሪዎች በተለይ ደግሞ ለተረሱ አካባቢዎች ለነዛ ለየት ያለ አመለካከት ስለሚሰጥ ለነሱ ደግሞ ምናልባት ከውጭ የሚገኝ የድጋፍ ገንዘብ ከተገኘ እነሱን ለማስተማር እቅድ አለ። ለዚህም እንግዲህ እዚሁ አዲሱ ቦታ ላይ የተማሪዎች ዶርሚቶሪዎች ይሰራሉ ማረፊያዎች ይሰራሉና እዛ ሆነው ነው የሚማሩት። ካቶሊክ ትምህርት ቤቶች በአጠቃላይ በተለይም ደግሞ ካቶሊክ ዩኒቨርሲቲዎች በዓለም ደረጃ የትምህርት ጥራታቸው ከፍ ያለ ነውና በኢትዮጵያ የሚገነባው ካቶሊክ ዩኒቨርሲቲስ በዓለም አቀፍ የትምህርት ጥራቱ ደረጃ ነው የሚሆነው ለሚለው ጥያቄ የእኛ እቅድ እሱ ነው ብለዋል ሊቀጳጳሳቱ። እንግዲህ ከእግዚአብሔር ጋር የእኛ እቅድ እሱ ነው። ምክንያቱም ትምህርት ለሀገር ቁልፍ እንደሆነ ተረድተናል፣ ለእድገትም ቁልፍ እንደሆነ አይተናል፣ ለሰላምም መሰረት መሆኑን እናውቃለን። ይሄም ከካቶሊክ ትምህርት ቤቶች የወጡ ተማሪዎች የሚመሰክሩት ጉዳይ ነው። በሰፊው ከካቶሊክ ትምህርት ቤቶች የወጡ ተማሪዎች ለትምህርቱ ብቻ ሳይሆን ትኩረት የሚሰጡት ለስነ ምግባርና ለሞራል ህይወትም ጭምር ነው። ስለዚህ በካቶሊክ ትምህርት ቤቶች በካቶሊክ ዩኒቨርሲቲም እነዚህን እሴቶች ለማጠናከር እቅድ አለ። ዝም ብሎ የእውቀትን ችሎታ ብቻ ማሳደግ ሳይሆን የሰውን ሁለንተናዊ እድገቱን ለማጠናከር እቅድ አለ በዩኒቨርሲቲው። ስለዚህ ዩኒቨርሲቲው ከሌሎች ዩኒቨርሲቲዎች ጋር በሚያደርገው ግንኙነት ሌሎች የደረሱበትን ልምዶችን በመቅሰም እነዚህን ለማጠናከር እቅዳለ። ሌሎች የደረሱበትን ልምዶች በመቅሰም ሲባል አንዱ ከጎረቤት ሀገሮች እንደሚሆን የኢትዮጵያ ካቶሊካዊት ቤተ ክርስቲያን መሪ ገልጸዋል። አንድ ከጎረቤት ሀገሮች አሁን እንግዲህ ኢትዮጵያ በምስራቅ አፍሪካ ከሚገኙ አገሮች ጋር ጠለቅ ያለ ትስስር አላት። አሁን እኛ ግንኙነት ያለን ከማላዊ፣ ዛምቢያ፣ ታንዛኒያ ኬንያ ኡጋንዳ ሱዳን ጋር ቅርብ ግንኙነት አለን ከዛም ካሉት ምሁራንም ሆነ ተማሪዎች የመለዋወጥም እንዲሁም ደግሞ የቁሳዊ ሁኔታዎችንም ለመለዋወጥ እቅድ አለን ስለዚህ በዛ አይነት በሌሎች አገሮች ያሉ የካቶሊክ ትምህርት ቤቶች የደረሱበት ለመድረስ ነው እቅዳችን እንግዲህ ቅደም እንዳልኩት ይሄ ዩኒቨርሲቲ በአሁኑ ጊዜ አገራችን ኢትዮጵያ ለምታደርገው የእድገት ፕሮግራም ለልማት ፕሮግራም ትልቅ ድጋፍ ይሆናል ብለን እንገምታለን። ድህነትን መዋጋት የምንችለው ከእውቀት ጋር ሲተሳሰር ነው። እንዲሁም ደግሞ አብሮ መኖርን ማጠናከር የምንችለው በዚህ ነው። መቻሸርንም መከባበርንም በኢትዮጵያ ውስጥ ያሉ ሀብታም ያደረጉን እሴቶች እንደ እንግዳ ተቀባይነት፣ የመከባበር፣ የመደጋገፉ ሁኔታ አብረን ስንማርና አብረን ስንኖር የበለጠ ይጠናከራል። ከሰሜን፣ ከደቡብ፣ ከምዕራብ፣ ከምስራቅ ተማሪ ሁሉ እየመጣ በአንድ ላይ የሚማርበት ተቋም ይሆናልና በዚህ መንፈስ ነው እንግዲህ ከሌሎች ዩኒቨርሲቲዎችም ልምድን እንቀስማለን ከራሳችንም ከሀገራችንም ካለው እሴት ቀስመን አወንታዊ የሆኑትን ለማጠናከር ነው እቅዳችን። የካቶሊካዊት ቤተ ክርስቲያን ሊቀ ጳጳሳት አቡነ ብርሃነ ኢየሱስ ሲያጠቃልሉም ይህ ዩኒቨርሲቲ የሁሉም ነው የሚሆነው ብለዋል። ይህ ዩኒቨርሲቲ የሁሉ ኢትዮጵያ ነው የሚሆነው፣ የአንዳንዶች ወይም በሃይማኖት ካቶሊካውያን ለሆኑ ብቻ አይደለም። በካቶሊክ ትምህርት ቤቶችም ያለፉ ሰዎች የሚያውቁት እውነታ ነው ይሄ። እና በዚህ በአሜሪካ ያሉ በኢትዮጵያ ካቶሊክ ትምህርት ቤቶች ውስጥ ያለፉ ብዙ ወገኖቻችን አሉና እነሱም ለዚህ ዩኒቨርሲቲ የተቻላቸውን ድጋፍ እንዲያደርጉ በዚሁ ሁኔታ ልጋብዝ እፈልጋለሁ። ቢያንስ በጸሎት እንዲያስቡን። ወገንን መርዳት ትልቅ ጸጋ ነው። ምናልባት ይሄ ነገር ገና በእኛ ኅብረተሰብ ብዙ የተለመደ ላይመስል ይችላል። በአውሮፓውያን ብዙ የተለመደ ነው። አሁን ሁለት ልጅ ማስተማር ብዙዎች ኢትዮጵያውያን ይችላሉ ስኮላርሽፕ ከፍለው ማስተማር ይችላሉ። እና ከካቶሊክ ትምህርት ቤቶች ከአዲስ አበባም ሆነ ከሌሎች ከተማም ሆነ ከገጠርም ሆነ ወጥተው እዚህ አካባቢ የሚገኙት ኢትዮጵያውያን ይህንን ዩኒቨርሲቲ እንደ ራሳቸው አድርገው በማንኛውም ሁኔታ እንዲረዱ እንዲደግፉ አደራ በምልበት ጊዜ ትንሽም ቢሆን ከረዱ ይሄ ዩኒቨርሲቲ እየተጠናከረ ይሄዳል። እኛም ደግሞ አቅም አለን ገንዘብ አለን ብለን አይደለም ይሄ ዩኒቨርሲቲ የምንጀምረው ወይም የጀመርነው በራሳችን በኢትዮጵያውያን ህዝቦችም ተማምነን ነው። እንዲሁም ደግሞ የአሜሪካ መንግሥት በሌሎች አካባቢዎች እንደሚረዳ ሁሉ እኛንም ቢደግፈን ደስ ይለኛል። ቪኦኤም ይሄንን ቃለ መጠይቅ አዘጋጅቶ ይሄንን እንድናገርና ይሄንንም ሀሳብ እንዳስተላለፍ ስላደረገ ላመሰግን እወዳለሁ። አንቺንም አመሰግንሻለሁ። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳሳት አቡነ ብርሃነ ኢየሱስ ለሰጡን ማብራሪያ በጣም እናመሰግናለን። እኔም አመሰግናለሁ። እግዚአብሔር ይባርክሽ። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ጠቅላይ ጽህፈት ቤት ዋና ጸሐፊ ና የኢትዮጵያ ካቶሊካዊት ቤተ ክርስቲያን የልማት ኮሚሽን ዋና ዳይሬክተር አባ ሓጎስ ሓይሽንም እናመሰግናለን።